ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሱን በማንሳትህ ደስ ብሎኛል። ይህን ጉዳይ አውግዘን መግለጫ አውጥተን ነበር። አሁንም እዚህ አወግዘዋለሁ። ጥቃት ለደረሰባቸው ብቻ ሳይሆን ለራሴም ስል አወግዘዋለሁ። ምክንያቱም እጅግ አደገኛ ነው። የእርስ በርስ ግጭት ይጎዳል። ኦሮሞዎች በአንድ በኩል ሆኑና ኦሮሞ ያልሆኑትን እንግደል የምትለው ነገር አይደለም። ሁሉንም ወገን እኩል ነው የሚጎዳው። አንድ ሰው ስትገድል ትውልድን ሁሉ ነው የሚያቃውሰው። ስለዚህ በከፍተኛ ደረጃ አወግዘዋለሁ። መንግሥት ሊያሳይ እየሞከረ ያለው ነገርም በጣም ቅር አሰኝቶኛል። በኦሮሞዎች ላይም ሆነ ኦሮሞ ባልሆኑ ሰዎች ላይ የተቃጣ ጥቃት የአንድም ሰው ሕይወት ቢሆን ትልቅ ዋጋ አለው። ለተጠቂዎቹ ብቻ ሳይሆን ላጥቂዎቹም ለአጥቂዎቹም ዜና። ጅምጅሞ ይባላሉ። ዋና ጽህፈት ቤቱ ዋሽንግተን ዲሲ የሆነ የኦሮሞ ውርስ አመራርና ተሟጋች ማኅበር ዋና ሥራ አስኪያጅ እንዲሁም የፖለቲካ ሳይንስ ባለሙያና ጸሐፊ ናቸው። ይዘናቸዋል የኢትዮጵያ የሰላምና የልማት ማህበር መሪዎች በዚህ ምሽት ይመለሳሉ። ተስፋ የሚለመልመው እውነተኛውን ኢትዮጵያዊ ቀርበ ስታሆን ያ ዘጠና ዘጠኝ ፐርሰንት ያልኩት መቶ ሚሊዮኑ ኤሊቱን ተማርኩ ብሎ የሚበጠብጠውን ስታወጣው እኮ ትሑት፣ ቅን፣ መልካም ኢትዮጵያዊ ነው ያለው። ተጋግዞ ተባብሮ የሚበላ ኢትዮጵያዊ ነው ያለው። የጥሩ ጎኖችን ብቻ እያጎላ የጋራ ደስታን መደሰት እየቻለ ለምንድነው ቁስሎችን ብቻ እያመጣን? አንዳንድ ጊዜ ሀገራችንን ቁስል በቁስል እንደሆነች ምንስላል። ይህን ነገሮችን በሙሉ ማጥራትና ማጽዳት የምንችለው እንደዚህ አይነት አሁንም አንተም የያዝከው ቆንጆ ውይይቶች መበርከት ይችላል። አቶ አቤል ጋሼ የማህበሩ ሊቀመንበር፣ ኡስታዝ ጀማል በሽር ምክትል ሊቀመንበር ናቸው። ሐሳቦቻቸውን ያካፍሉናል። እሁድ፣ ነሐሴ ዐሥር 2012 ዓ ም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። እንደምን አመሻችሁ አድማጮቻችን። ዜናውን የማሰማችሁ አዳነች ሳየ ነኝ። ደቡብ ሱዳን ውስጥ ለአምስት ዓመታት ያህል የእርስ በርስ ጦርነት ይካሄድ በነበረበት ወቅት በጠላትነት ይተያዩ የነበሩት ሰዎች በጦርነት የዳሸቀችውን ሀገር መልሶ ለማቋቋም እንዲቻል ሲባል በተፋፈጉ ሰፈሮች እንደሚገኙ ታውቋል። ነገር ግን በቂ ምግብ እንኳን ለማግኘት በማይችሉበት ሁኔታ ላይ እንዳሉ ተዘግቧል። አማጽያንና የመንግስት ወታደሮች የነበሩ ሴቶች የሚገኙባቸው በአስር ሺዎች የሚቆጠሩ ሰዎች የተባበረ የሀገሪቱ የጸጥታ ኃይል እንዲሆኑ ስልጠና እየተሰጣቸው ነው። ይህ የሆነው ከሁለት ዓመታት በፊት በተደረገው የሰላም ስምምነት መሰረት ሲሆን ወደ አራት መቶ ሺህ የሚጠጉ ሰዎች ያለቁበትን ጦርነት የሚያበቃ ተግባር ተደርጎ ታይቷል። ሰልጣኞቹ ባለባቸው ሰፈሮች ያለው የምግብ አቅርቦት ሊበላ የሚችልበት ጊዜ ያለፈበት ከመሆኑም በላይ በሙስና ተግባር እንደሚሰረግ የግል ንጽህናን ለመጠበቅ የሚያስችሉ አቅርቦቶች እንደሌሉ ተዘግቧል። አንዳንድ ሰልጣኝ ሴቶች በአካባቢ በሚገኙ ማህበረሰቦች ስራ ፍለጋ ሲወጡ አብረዋቸው በሚሰለጥኑ ወንዶች ሳይቀር አስገድዶ የመድፈር አደጋ ሊገጥማቸው ስለሚችል ከሰፈሮቹ ርቀው ለመሄድ እንደሚቸገሩ ተዘግቧል። ካሜሩን ውስጥ ዛሬ ኒውዮርክ በተባለችው የደቡብ ምዕራብ ከተማ ሶስት መቶ 00 የሚሆኑ አብዛኞቹ ሴቶችና ልጆች መንገዶች ላይ ወጥተው ሰላማዊ ሰልፍ አካሄደዋል። እንግሊዝኛ ተናጋሪ በሆኑት ቀጠናዎች ከፍተኛ ብዛት ያለው ወታደራዊ ኃይል በሰፈረበት ሁኔታእና ከሀገሪቱ ለመገንጠል በሚዋጉት አማጽያን የሚደቀነው አደጋ ሳይበግራቸው ሰልፍ ማካሄዳቸው ተዘግቧል። ሰልፉ የተደረገው የሀገሪቱ ወታደራዊ ኃይል ይፈጽማል የተባለውን ግድያና ሌሎች የጭካኔ ተግባሮችን በመቃወም ነው። ወታደራዊው ኃይል ከቅርብ ጊዜያት ወዲህ ተከታታይ ጥቃቶች እያካሄዱ ናቸው። ሴቶችንና የርዴት ሰራተኞችን ገድለዋል የሚላቸውን አማጽያን እየፈለገ መሆኑ ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የኮቪድ-19 ዜናዎች የዩናይትድ ስቴትስ የሳይንስ ምሁራን ሆስፒታል ከሚገኙት የኮቪድ-19 በሽተኞች በአራት ነጥብ ስምንት ሜትር ርቆ የቫይረሱን አካል ማግኘታቸውን ገልጸዋል። የሁለት ሜትር ርቀት መጠበቅ የሚለው እምነት የተሳሳተ መሆኑን የሳይንስ ጠቢባ ነው ሲያስረዱ የነበረው። የተሳሳተ ግንዛቤ ብዙ ሰዎችን ለቫይረሱ እያጋለጠ ሳይሆን እንዳልቀረ ጠቁመዋል። ጥናቱ የተካሄደው በፍሎሪዳ ዩኒቨርሲቲ ሆስፒታል ክፍል ሲሆን ገና በሌሎች የሙያው ምሁራን እንዳልተገመገመ ተገልጿል። የአሜሪካው የዬል ዩኒቨርሲቲ ያፈለቀውን የኮቪድ-19 ቫይረስን በምራቅ የመመርመሩ ዘዴ በአስቸኳይ ጊዜ ውስጥ ጥቅም ላይ እንዲውል የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ትላንት አጸደቀው። በምራቅ የሚደረገው ምርመራ ከ24 ሰዓታት ባነሰ ፍጥነት ውጤቱ ሊገኝ እንደሚችል፣ ዋጋውም ርካሽ እንደሆነ ወደ 10 ዶላር ገደማ መሆኑ ተገልጸዋል። አዲሱ የምርመራ ዘዴ የጸደቀው አንዳንድ የፌዴራል እና የጤና ባለስልጣኖች በሀገሪቱ የቫይረሱ ምርመራ እንዲበራከት እየጠየቁ ቢሆንም በየቀኑ የሚደረግ የቫይረሱ ምርመራ እንደቀነሰ በተገለጸበት ወቅት ነው። ዩናይትድ ስቴትስ በኮቪድ-19 ህሙማንና በሙታኑ ብዛት ከዓለም ቀዳሚ ቦታ መያዟ በቀጠለበት ወቅት ነው ይህ የሆነው። በዓለም ደረጃ የኮቪድ-19 በሽተኞች ብዛት እስከ ዛሬ ንጋት በነበረው ጊዜ ውስጥ ከ21 ሚሊዮን በላይ መሆኑን ስለ ጉዳዩ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። ከ5.3 ሚሊዮን በላይ ዩናይትድ ስቴትስ ውስጥ 3.3 ሚሊዮን ደግሞ በብራዚል መሆናቸውን የዩኒቨርሲቲው አሃዝ አመልክቷል። የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት ህንድ ከ2.5 ሚሊዮን በላይ በኮቪድ የተያዙ በሽተኞች አሏት። ወደ 50 ሺህ የሚጠጉ ሰዎች ደግሞ ሞተውባታል። በመጨረሻም ስሎቬኪያ ያሉት የቤላሩስ አምባሳደር ኢጎር ሌስቼንያ በሀገሪቱ የሚካሄደውን ተቃውሞ እንደሚደግፉ የሚገልጽ የተቀረጸበት ዕለት የሌለው የቪዲዮ መልእክት ነሻኒቫ በተባለው የቤላሩስ ሚዲያ ወጥቷል። ድምፃቸው እንዲሰማ በቤላሩስ ከተሞች መንገዶች ላይ ወጥተው ሰላማዊ ሰልፍ ከሚያካሄዱት ጋር እቆማለሁ። የቤላሩስ ዜጎች ይህን መብት ያገኙት ከብዙ ስቃይ በኋላ ነው ይላል የቪዲዮ መልዕክት። የረጅም ጊዜው ፍጹማዊ ፕሬዚደንት አሌክሳንደር ሉካሼንኮ ባለፈው ሳምንት ቅዳሜ በተካሄደው ምርጫ ከሰማኒያ በላይ ድምፅ በማግኘት አሸንፈዋል ከተባለበት ጊዜ አንስቶ የሀገሪቱ ህዝብ ተቃውሞ ሲያካሄድ መቆየቱ ታውቋል። አድማጮች የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 10 2012 ዓ ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዝግጅት እንዝለቅ። ኦሮሚያ ክልል ውስጥ ከቅርብ ጊዜ ወዲህ እየታየ ያለው ሁኔታ ብዙዎችን እያነጋገርና እያሳሰበም ይገኛል። በሰላማዊ ሲቪሎች ላይ እየተፈጸሙ ያሉ ጥቃቶችና ግድያዎች እንዳስደነገጧቸው እንዳሳዘኗቸውም ብዙዎች ይናገራሉ። ያለማቋረጥ ሲተረኩ የቆዩ ቅሬታንና መከፋፈልን አባባሽ ሁከትና ግጭቶችን ቆስቋሽ ልውውጦች፣ የጥላቻና የጥል ንግግሮች በገሃድ በመደበኛውም ሆነ በማኅበራዊ መገናኛ ብዙሃን ታዋቂ በሆኑ ፖለቲከኞችና ተሟጋች ነን በሚሉ ሰዎችም ሲንሸራሸሩና ሲናኙ መቆየታቸው የአደባባይ ምስጢር ነው። በአንድ በኩል መሰረት የለሽ የሆኑ ወይም መከላከያቸው ደካማ የሆነ የሚባሉ ሀሳቦች ሲነሱ፣ በሌላ በኩል ደግሞ ዛሬ ለሚታዩ ማንኛቸውም ችግሮች ሳይፈቱ የቆዩና ዛሬም እየተስተዋሉ ያሉ እንከኖች የመቃቃሩ የግጭትና የጥቃቶቹ ምክንያቶች ናቸው ሲሉ አጥብቀው የሚከራከሩ አሉ። ቪኦኤ የሁሉንም ወገኖች ድምፅ ሲያስተናግድ ክስተቶችን ከየተፈጠሩበት ሲዘግብ ቆይቷል። ይቀጥላልም። ለዛሬም የመብቶች ተሟጋች የፖለቲካ ሳይንስ ባለሙያም መሆናቸውን የነገሩኝን ሴና ጅምጅሞ እንጋብዣለሁ። ሴና ጅምጅሞ ኑሯቸው ሽካጎ ኢሊኖይ ነው ዩናይትድ ስቴትስ። ስድሳ የሚሆኑ የማኅበረሰብ የሴቶች የወጣቶችና ሲቪክ ማህበራትና ድርጅቶችን የሚያገናኝና የሚያስተባብር ዋና ጽህፈት ቤቱ ዋሽንግተን ዲሲ የሆነ የኦሮሞ ውርስ አመራርና ተሟጋች ማህበር ዋና ዳይሬክተር ናቸው ማህበሩ የዛሬ አራት ዓመት አካባቢ ተመስርቶ ከአንድ ዓመት በኋላ እውቅና እንዳገኘ ገና በምስረታ ደረጃ ላይ የሚገኝባትን ኢትዮጵያን ጨምሮ በአፍሪካ በዩናይትድ ስቴትስ በካናዳ በአውሮፓ በአውስትራሊያ እንደሚንቀሳቀስ አጫውተውኛል ዜና ከሀገራቸው ከወጡ ከሀያ ዓመታት በላይ ሆኗቸዋል። የዛሬን ሁኔታ አንስተን ተጨዋውተናል። ለመሆኑ እርስዎ ኢትዮጵያንና ድርና ማጓን እንዴት ይሆን የሚረዱት አልኳቸው ወደ ንግግራችን ስንገባ ኢትዮጵያን ፖለቲክስ እኔ ራሴን የምመለከተው የኢትዮጵያን ፖለቲካ ጉዳይ በተመለከተ ኤክስፐርትም ባልሆን ጥሩ እውቀት ያለኝ አድርጌ ነው። እኔ ኢትዮጵያን የማያት ሕዝቦች በኃይል የተሰባሰቡባት ወይም ኤምፓየር አድርጌ ነው የምመለከታት። ማለትም የተለያዩ ብሔረሰቦች አንዳንዶቹ በኃይል አንዳንዶቹ በፍላጎት አንድ ላይ ተሰባስበው አገር ሆና አሁን አለም ኢትዮጵያ ብሎ የሚያውቃት ሀገር ነች። አንዳንዶቹ በግድ አንዳንዶቹ በውዴታ የተያዙ ናቸው። እንደዚያ ነው። እኔ ኢትዮጵያን መመለከታት ሴና ይቀጥላሉ። አንድ ሀገር ማለት የአንድ ጎሳ ሰዎች ወይም የብዙ ጎሳዎች ሰዎች በፈቃደኝነት የሚገነቡትና አብረው የሚኖሩበት እንደሆነ ይጠቁሙና ኢትዮጵያ ብሔሮቿና ብሔረሰቦቿ በመፈቃቀድ የፈጠሯት ሳይሆን በግድ ጋ ብቻ የገቡባት ነች ይችላሉ። የአሁኑ ህገ መንግስት አንቀጽ 39ም የሀገሪቱ አባላት የሆኑ ክፍሎች የራሳቸውን ሀገር መፍጠር ቢፈልጉ እንደሚፈቅድ፣ ህገ መንግስቱ ከመውጣቱ በፊት ግን በኃይል አንድ የሆነች ሀገር መሆኗን ይናገራሉ። የአፍሪካ የአሁኑ ካርታ በውጭ ቅኝ ገዢዎች የተሰራ መሆኑን ይገልጻሉ። ኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ሀገሮች ውስጥ ያለውን የባህል ብዝሃነትና ስብጥር ግምት ውስጥ ያላስገባ ነውም ይላሉ የቅኝ ገዥዎቹ ካርታ ለምሳሌም እንደ ሶማሌና እንደ ኦሮሞ አይነት ብሔሮችን ያነሱና በጅቡቲ በሶማሊያ በኬንያ በኢትዮጵያ የተከፋፈሉ እንደሆኑ ይናገራሉ ህዝቦች እነርሱ ከሚፈልጉት ጋር እንዲኖሩ ብቻቸውን መሆን ቢፈልጉም እንዲሆኑ እንዲፈቀድላቸው ይገባልም ባይ ናቸው ይህም ለእያንዳንዱ የጎሳ ቡድን ለራሱ ምርጫ ሊተውለት ይገባል ይላሉ። ከዚህ ሀሳባቸው ጋር የሀገሮችን የዛሬ ሉዓላዊነት እንዴት እንደሚገነዘቡ ተጠይቀው ሲመልሱ የሉዓላዊነት ጥያቄም ቢሆን መመለስ ያለበት የቋንቋም ይሁን ሌላ ፌዴራሊዝምና ዲሞክራሲ ተከብረው ክልሎች በራሳቸው ሊያከናውኑና ሊወስኑባቸው የሚገባ ጉዳዮችን ራሳቸው ሲሰሩ እንደሆነ ይናገራሉ። የአሁኑን የኢትዮጵያን ፌዴራሊዝም አስመልክቶም ህገ መንግስቱ እጅግ የበዙ የሚሏቸው መልካም ይዘቶች ቢኖሩትም ወረቀት ላይ ከሚታየው ጥሩነቱ አልፎ በተግባር አለመተርጎሙ አንዱ ችግር ነው ይላሉ። ከህወሀት አስተዳደር ጀምሮም በክልል ደረጃ ሊከናውኑ ይገባቸው የነበሩ ስራዎች ከፌዴራል እየወረዱ መቆየቱ አንዱ ድክመት እንደሆነ ያስረዳሉ። ለመሆኑ እንደሚሉት ህገ መንግስቱ ሙሉ በሙሉ ቢከበርና ተግባር ላይ ቢውል ኢትዮጵያን ጠንካራ ሀገር ያደርጋታል ብለው ያምናሉ። ከሁለት ዓመት በፊት የነበረው ተነሳሽነት ቢቀጥል፣ ዴሞክራሲና ነጻነት ቢሰፍኑ፣ በህዝብ የተወከለና ለህዝብ የሚሰራ አስተዳደር ቢኖር ተስፋ እንደነበረ ይናገሩና አሁን ባለው ሁኔታ ግን ውጥረቱ በርትቶ እንደሚታይ ይጠቁማሉ። ጥያቄዎች ቢደመጡ፣ መልስ ቢሰጣቸው በፌዴሬሽንም ይሁን በኮንፌዴሬሽን የኢትዮጵያ አካል ሆኖ መቀጠል ይፈልጉ እንደሆነ ቢጠየቁ መልካም እንደነበር እና ለንግግር ክፍት እንደሆነም ይናገራሉ። ለመሆኑ አሁን ምን መደረግ አለበት ይላሉ ሴና። አሁን እኔ የማቀርበው ሀሳብ የወቅቱ ጠቅላይ ሚኒስትር በአስቸኳይ የፖለቲካ እስረኞችን እንዲለቁ ጥሪ አደርጋለሁ። ሁለተኛ ደግሞ ግድያ፣ እስር፣ የማሰቃየት ተግባር ብዙ አይነት የሰብአዊ መብት ጥሰት እየፈጸሙ ያሉትን የጸጥታ ኃይሎች እንዲያስወጡ ነው። ሌላ ደግሞ በሀጫሉ ላይ በተፈጸመው ግድያ ጉዳይ በነጻ አካል ምርመራ እንዲከፈት ጠይቃለሁ። በአምነስቲ ኢንተርናሽናል ብቻ ሳይሆን በሌሎችም በአማራ ክልል፣ በኦሮሞ ክልል ብዙ የሰብአዊ መብት ጥሰት እየተፈጸመ ነው። በእነዚህ በትላልቆቹ ብሔረሰቦች መካከል ብቻም ሳይሆን በሁሉም የኢትዮጵያ አካባቢዎች በብሔረሰቦች መካከል ውጥረት አለ። ያ በነፃ ወገን ምርመራ ሊደረግበት ይገባል። ምክንያቱም ዶክተር አብይ በህዝብ አልተመረጡም፣ ማንንም አይወክሉም። እዚያ ቦታ ላይ ያሉት በአንድና አንድ ምክንያት ብቻ ነው፣ ያም ምርጫ ነው። ምርጫው ደግሞ እንዲዘገይ ተደርጓል። የኢትዮጵያ ህገ መንግስት ምርጫ ከአምስት ዓመት ሊያልፍ እንደማይችል በግልጽ አስቀምጦታል። ስለዚህ የእሳቸው የስልጣን ዘመን ሁለት ወር በማይሞላ ጊዜ ውስጥ ያበቃል። ለመሆኑ የኢትዮጵያ የወደፊት መንገድ አቅጣጫ ምን የሚሆን ይመስለዎታል? ምን ሀሳብ ያቀርባሉ? ይህንን ጥያቄ በደንብ ለመመለስ ከዚህ ነው መነሳት ያለብን። ሁለተኛ ደግሞ ስለ ሽግግር መንግስት መነጋገር ያስፈልጋል። የእሳቸው የስልጣን ጊዜ የእሳቸውም አይደለም። ለነገሩ ለአራት አመታት በታገሉትና በሞቱት ተቃዋሚዎች የተሰጣቸው እናመጣለን ብለው ቃል በገቡት ለውጥ የተሰጣቸው ነው። እሳቸው እንደኔና እንዳንተ ከየቦታው ወይም ከያለበት የመጡ የለውጥ አራማጅ ሪፎርሚስት አይደሉም። አረመኔያዊ ጭፍጨፋ የፈጸመው ያለፈው አገዛዝ አካል የነበሩ ናቸው። ተቃዋሚዎች እነሱን ከስልጣን ሲያ ስወግድ የጠፋውን እናስተካክላለን ብለው ቃል ገብተው እሳቸውና ለማ የጠፋውን ጥፋት አምነው ነው ሂደቱን የተቀላቀሉት። ስለዚህ እኔ ማለት የምፈልገው ከዚህ በኋላ ወደፊት የምንራመድበትን መንገድ ለመነጋገር የፖለቲካ እስረኞችን መልቀቅ ጀምሩ፣ ስለ ሽግግርም ተጨባጭ የሆነ እቅድ አውጡ ነው። ምክንያቱም አሁን እሳቸው ያላቸው የሁለት ወር ጊዜ ብቻ ነው። ህገ መንግስቱ ከሁለት ወር ያለፈ ጊዜ አይሰጣቸውም። ከዚያ በኋላ ሀገሪቱን ለማስተዳደር ህጋዊ ተቀባይነት አይኖራቸውም። የሚኖራቸው አማራጭ የሽግግር መንግስት ብቻ ነው። ሰላማዊ ዜጎች ላይ ጥቃት እየተፈጸመ ያለበትን ሁኔታ እርሶ እንደ አንድ የኦሮሞ ተሟጋጅ፣ እንደ ፖለቲካ ሳይንስ ምሁር እንዴት ነው የሚመለከቱት? ስ እንደ ሰብአዊ መብት ታጋይም ጭምር በመጀመሪያ ደረጃ በጎረቤቶቻችን በወንድሞቻችን ላይ በጥላቻ መነሳታችን ልቤን ሰብሮታል። ጠላቶች እነሱ አይደሉም። ጠላቱ ስርዓቱ ነው። የምንታገለው ስርዓት ማለት ነው። ያን ስርዓት ደግሞ ነፍጠኛ ስርዓት ብለን እንጠራዋለን። ነፍጥ ማለት እንደምታውቀው ጠመንጃ ማለት ነው። ይህን ብዙ ኢትዮጵያውያንን ለመጫን የመጣ ስርዓት ነው። የምንታገለው ዲሞክራሲ ነው እየጠ እየጠየቅን ያለ ነው። በአሁኑ ጊዜ ክርክሩ ወይም ትግሉ ያለው አፍቃሪ ዲሞክራሲ በሆነው ወገንና ፊውዳላዊ ንጉሳዊ ስርዓቱን መልሰው ለማምጣት በሚፈልጉ በአህዳዊ ስርዓት ማስተዳደር በሚፈልጉ ወገኖች መካከል ነው። ኢትዮጵያ ህብረ ብሔራዊ ሀገረ መንግስት ነች። ስለዚህ ህዝቡ ራሱን በሚመስሉት መሪዎች፣ መንግስትና ቋንቋ የመተዳደር መብት ሊኖረው ይገባል። ህገ መንግስቱም ይህንን ነው የሚፈቅደው። ስለዚህ የተፈጸሙትን ግድያዎችና ወደዚያ ደረጃ እንደ ኢትዮጵያውያን መውረዳችን ያሳዝነኛል ይመኛል ምክንያቱም እንደ ተፈጸመው አይነት ጥቃት ሲደርስ የሚጎዳው ሰለባዎቹን ብቻ አይደለም፣ ፈጻሚዎቹንም ጭምር ነው፣ መጪ ትውልዶችንም ነው የሚጎዳው። ለዚህ ነው የሚያሳዝነኝ። ሴና በቅርቡ አውጥተውት በነበረ አንድ ጽሁፍ ላይ በቁጥር የበዛው ከሁሉም የከበደ ጭቆና የሚካሄድበት የኦሮሞ ህዝብ ብለው ነበርና ምንድን ነው ለመሆኑ በኦሮሞ ላይ ተፈጽሟል ወይም እየተፈጸመ ነው የሚሉት ጭቆና ከሌሎቹ ጎሳዎች ጭቆና የሚለየው? Come on, if you have 100 years of living together, we are family. አንድ መቶ ዓመት አብረህ ኖረህ ከሆነ ቤተሰብ ነበር። አንድ መቶ ዓመት ረጅም ጊዜ ከትውልድ ትውልድ ትውልድ ነው። ስለዚህ ምንም ልዩነት ሊኖረህ አይገባም። በኦሮሞዎች አንተም ብትሆን ታውቃለህ። ኢትዮጵያ በትክክል የምትንጸባረቀው በኦሮሚያ ነው፣ በአማራ በትግራይ ክልል አይደለም። ኢትዮጵያ በትክክል የተገለጸችው ኦሮሚያ ውስጥ ነው። እዚያ ነው በትክክል ሁሉንም ብሄር የምታገኘው። በሱ ትስማማለህ። ስለዚህ ጽንፈኝነት ወይም አክራሪነት አለህ ብለ ካልክ በትክክል ይህንን ልትገነዘበው ይገባል። እንዴት ብሎ ነው ኦሮሞ ሲአይኤ እንደሚያስቀምጠው ሰላሳ አራት ነጥብ አምስት ወይም ሰላሳ አራት ነጥብ ስድስት እንኳን ቢሆን ወይም አብዛኞቹ የአገሪቱ መሪዎች ሃምሳ ከመቶ እንደሚሉት ከሆነ የኦሮሞን ሕዝብ ብዛት እንዴት ብሎ ነው ታዲያ በቢሮክራሲ ውስጥ ያለው ኦሮሞ ከሀምሳ ከመቶ በታች የሚሆነው? የህዝቡ ብዛት ያን ያህል ከሆነ ኦሮሚያ ትክክለኛዋ የኢትዮጵያ መገለጫ የሁሉም ብሔርና ብሔረሰቦች ሰዎች የሚገኙባት ክልል ሆና ውስጧ ለአመታት ኖረው ከአፋን ኦሮሞ አንድም ቃል የማያውቁ ሰዎች መኖራቸው ያሳዝነኛል ይላሉ ሴና። የነፍጠኛ ስርዓት ተቃዋሚ መሆናቸውን መግለጻቸውን ተከትሎ ምን ማለታቸው እንደሆነ ሰውስ ይህንን ነፍጠኛ የሚል አባባል እንዴት ይገነዘበዋል ብለው እንደሚያስቡ፣ እንዲያውም አንዳንድ የ150 ዓመት ታሪክ እየመዘዙ በ21ኛው መቶ ክፍለ ዘመን የመጀመሪያ ሩብ ሲጠናቀቅ ያረጁና ያፈጁ አባባሎችንና ታሪኮችን ዛሬ ላለው ትውልድ እየመዘዙ ሲናገሩ ለአንዳች ምክንያት የሞተ ፈረስ መጋለብ እንደሆነ እያነሱ የሚተቹ ሰዎች እንዳሉና የእርሳቸው ሀሳብ ምን እንደሆነ ተጠይቀዋል። ታሪኩን ማወቅ አለብህ። እኔ እራሴ መጽሐፍ ጽፌያለሁ። ሁለት ያህል መጽሐፍ አሳትሜያለሁ። ነፍጠኛ ማለት ጠመንጃ ያዥ ማለት ነው። ሰሜኑ ወደ ደቡብ ሲመጣ ይህን ጠመንጃ ይዞ ነው። እንደዚያ ነው የሚያሸንፉት። ስለዚህ እነዚያን ሰዎች ነው ነፍጠኛ ብለን የምንጠራቸው። እነዚያን ነፍጠኞች ደግሞ አማሮች ብቻ አይደሉም፣ ጉራጌዎች፣ ኦሮሞዎችም ናቸው። የሸዋ ኦሮሞዎች ናቸው። በተለይም የቱለማ ኦሮሞዎች ናቸው። ስለዚህ ከጠመንጃ ጋር ሲመጡ አማርኛ እየተናገሩ ነው የሚመጡት። ስለዚህም ሁልጊዜም አማርኛ በተናገርኩ ቁጥር አማርኛን ባህልና ቋንቋን ላያችን ላይ ትጭናለ። በደም ኦሮሞ ሆንክም አልሆንክ ልዩነት የለውም ነፍጠኛ ተብለህ ነው የምትወሰደው። ነፍጠኛ ማለት ጠመንጃ ያዥ ማለት ነው። ስለዚህ እኔ ከዚያ ተነስቼ ነው ነፍጠኛ ማለት ምንም ነገር ላይህ ላይ የሚጭን ያንን የአንድነት ወይም የፊውዳል ወይም የዘውድ ስርዓት ላይህ ላይ የሚጭን ማለት ነው። ከ1991 ዓመተ ምህረት በፊት የነበረችውን ኢትዮጵያ አንድ ኢትዮጵያ፣ አንድ ቋንቋ፣ አንድ ባህል መልሰው ላያችን ላይ ሊጭኑ የሚሉትን ማለታችን ነው እንጂ ቅራኔያችን ከዚያ ስርዓት እንጂ ከሰዎች ጋር አይደለም። ስለዚህ ነፍጠኛ ስል አማራ፣ ኦሮሞ ወይም ጉራጌ ማለት አይደለም። ነፍጥ የያዙትን በኃይል የሚገዙትን ማለቴ ነው። የምርጫውን መራዘም አስመልክቶ ዶክተር አብይ ስልጣን ላይ ለመቆየት እንደ ወሰዱት እርምጃ ተደርጎ ቢታይባቸውም በሙሉ ሳይነገር የሚቀረው የኮቪድ-19 ሁኔታ እርሳቸው እንዴት እንደሚመለከቱት ስጋቱን ይጋሩት እንደሆነም ተጠይቀዋል። ሴና ጀምጀሞ ስጋቱን እንደሚገነዘቡ ተናግረዋል። በእርግጥ ህገ መንግስቱን ቢሆን ሲረቀቅ ኮቪድ-19 ይመጣል የሚል ግምት እንዳልነበረና እንዳልገባበትም እንደሚረዱ ገልጸዋል። ይሁን እንጂ ምን መደረግ እንዳለበት ስፋት ያለው ምክክር ሊደረግ ይገባ እንደነበር አመልክተዋል። ስለዚህም እንደሆነ ያስረዳሉ። ሴና መፍትሄው የሽግግር መንግስት ማቋቋም ነው የሚሉት። በሌላ በኩል ደግሞ በሀገሪቱ ውስጥ የበረታ የጸጥታ ስጋት ተስፋፍቶ እያለ የዶክተር አብይ አህመድ መንግስት እንዲያውም ሲወቀስ የቆየው በደካማነትና በበዛ ልልነት ነበር። እርስዎ ደግሞ ከመጠን ያለፈ ኃይለኛ ሆነዋል ይላሉ ለመሆኑ መንግስት የዜጎቹን እና የሀገርን ደህንነት የማስጠበቅ ኃላፊነትና ግዴታ አለበት ብለው አያምኑም ሴና ይመልሳሉ መቶ በመቶ እርግጠኛ የሆነው ነገር ማናቸው፣ መንግስት ሁሉንም ኢትዮጵያውያን ከማናቸውም ጥቃት የመጠበቅ ኃላፊነት አለበት። ምንም አይነት የተጋረጠ አደጋ ካለ በማንኛውም መንገድ ያንም ማስወገድ አለበት። እነሱ ግን አደጋውን አላስወገዱም። እንደውም የችግሩ አካል ነው የሆኑት። አምነስቲ ኢንተርናሽናል በኢትዮጵያውያን፣ በኦሮሞዎች፣ በሁሉም የዓለም ህብረተሰብ የተከበረ ድርጅት ነው። ህብረተሰብን ከጉዳት ለመጠበቅ የራሳቸውን ጥረት ያደርጋሉ ቃለመጠይቅ ያካሂዳሉ። የሰሙትን ነገር በትክክል ስለመፈጸሙ በቪዲዮ ያረጋግጣሉ ቤተሰቦችን ጎረቤቶችን ያነጋግራሉ እና ህገወጥ ግድያዎች ተፈጽመዋል ከአስር ሺህ በላይ ሰዎች ታስረዋል እያሉ ነው አንተ የጠቀስከው ግድያ በታጣቂዎች የተፈጸመው የመንግስት ኃላፊነት ነው እኛ በሰላማዊ ትግል ነው ምናምነው። የትጥቅ ትግል አንደግፍም። አሁን ያለው መንግስት በህዝብ የተመረጠ አይደለም። ያለው ጊዜ ሊያበቃ ሁለት ወር ነው የቀረው ከሁለት ወር በኋላ ለመምራትም ሆነ ቃል የገባውን ለመፈጸም ህጋዊነት አይኖረውም። ቃል የገባው ነጻና ገለልተኛ ምርጫ ለማካሄድ ነበር። ነገር ግን ኦሮሞዎችን ብቻ ሳይሆን የአማራ ፖለቲከኞችን አስሮ ነጻና ገለልተኛ ምርጫ ሊኖር አይችልም። ግልጽ እንዲሆን የምፈልገው አብይ የአማራ ደጋፊ አይደለም። አብይ የነፍጠኛ ደጋፊ ነው። ነፍጠኛ ማለት ደግሞ ጠመንጃ የያዘ ማለት ነው። አብይ የቆመው ለነሱ እንጂ ለአማራ ወንድሞቼ አይደለም። ሴና በቅርቡ ኦሮሚያ ውስጥ ስለ ተፈጠሩ ሁኔታዎች፣ ስለ ተፈጸሙ ግድያዎች፣ ስለ ንብረት መውደም በጥልቅ ማዘናቸውን ሲገልጹ ሰምቻለሁ። እንዲህ አይነቱን አድራጎት ሲያወግዙ ግን አልሰማሁትም። እሱን በማንሳት ደስ ብሎኛል። ይሄን ጉዳይ አውግዘን መግለጫ አውጥተን ነበር። አሁንም እዚህ አወግዘዋለሁ። ጥቃት ለደረሰባቸው ብቻ ሳይሆን ለራሴም ስል አወግዘዋለሁ። ምክንያቱም እጅግ አደገኛ ነው። የእርስ በርስ ግጭት ይጎዳል። ኦሮሞዎች በአንድ በኩል ሆኑና ኦሮሞ ያልሆኑትን እንግደል የምትለው ነገር አይደለም። ሁሉንም ወገን እኩል ነው የሚጎዳው። አንድ ሰው ስትገድል ትውልድን ሁሉ ነው የሚያቃውሰው። ስለዚህ በከፍተኛ ደረጃ አወግዘዋለሁ። መንግሥት ሊያሳይ እየሞከረ ያለው ነገርም በጣም ቅር አሰኝቶኛል። በኦሮሞዎች ላይም ሆነ ኦሮሞ ባልሆኑ ሰዎች ላይ የተቃጣ ጥቃት፣ የአንድም ሰው ሕይወት ቢሆን ትልቅ ዋጋ አለው። ለተጠቂዎቹ ብቻ ሳይሆን ለአጥቂዎቹም ጭምር መልእክት አለኝ አሉኝ ሴና። ከመሰነባበታችን በፊት መልክቴ ለኢትዮጵያውያን ሁሉ ነው። ወጣም ወረደ አብረን መሆን እንዳለብን ይሰማኛል። ብንለያይ እንኳ ወይም አብረን ብንሆን ቁጭ ብለን መነጋገር ግን አለብን። የኦሮሞዎችን ግድያ፣ በተለያዩ አጋጣሚዎች የአማሮችንም ግድያ መደገፍ የለብንም። በዚህ ህዝብ ትከሻ ወደ ስልጣን የወጣውን ነፃና ፍትሐዊ ምርጫ ለማድረግ ቃል ገብቶ የነበረውንና ከገባው ቃል ተቃራ ኢራኒዮን የሚያደርገውን ይህንን መንግስት መደገፍ የለብንም። ከፊታችን ጥቅምት በኋላ ስልጣን ላይ የመቆየት ህጋዊነት አይኖረውም። እንደ ኢትዮጵያውያን ተነስተን ከጎረቤቶቻችን ጋር መነጋገር መፍትሄ መፈለግ አለብን። ብድግ ብለን በመንግስት ወገን መቆም አይገባንም። በተለይ በዳያስፖራ ያለነው እኛ ያደረግነውን የተቃውሞ ሰልፍ ተቃውሞ የተሰለፉ ይሄ መፍትሄ አይሆንም። መነጋገርን ያለብን ይሄ በሁለቱም በኩል በኦሮሞም ቢሆን እየተካሄደ ያለው የጥላቻ ንግግር መፍትሄ ይሆናል ብዬ አላስብም። መፍትሄው የአሁኑ መንግስት ስልጣን ላይ መቀጠል ስለማይችል ብቸኛው መፍትሄ የሽግግር መንግስት ነው። ለዚህም ነው ጥሪ የማደርገው። የኦሮሞ ውርስ አመራርና ተሟጋች ማህበር ዋና ዳይሬክተሯን ሴና ጀምጀሞን ለዛሬው አመሰግናለሁ። ቀሪ ነጥቦችንም ተገዳዳሪ አስተያየቶች ካሏቸው ሌሎችም አስተያየት ሰጪዎችና ተሟጋሾች ከመንግስቱም ሀሳብ ጋር ይዥ መልሳለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን አድማጮች ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ላችሁ ተከተሉን፣ ተነጋገሩ። ወደ ተከታዩ ዝግጅታችን በሙዚቃ እንሸናለን። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅታችን ይሸጋገር። በኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ተቋቁሞ ዋሽንግተን ዲሲና በአካባቢዋ እየተንቀሳቀሰ ያለው የኢትዮጵያ የሰላምና የልማት ማዕከል በተለያዩ የሙያ ዘርፎች የተሰማሩ በንግድ ሥራ ላይ ያሉ እንዲሁም ምሁራንና ሌሎችም የተሰባሰቡበት ማኅበር ወይም ድርጅት ነው። በኢትዮጵያውያን መካከል መግባባትን መፍጠር፣ መነጋገርና ለጋራ ችግሮች የጋራ መፍትሄዎችን ለመሥራት እንደሚጥር የተለየ የፖለቲካ የጎሳ ወይም የሃይማኖት አስተሳሰቦች አራማጅ እንዳልሆነ መሪዎቹ በቅርቡ ከአሜሪካ ድምጽ ጋር ባደረጉት ውይይት ተናግረዋል። በዛሬ የኢትዮጵያ ጉዳዮች ላይ በእኩልነት፣ በክብር፣ በገለልተኛነት፣ በብዝሃነት፣ በአቃፊነት ከፍ ባለ የተክለሰብዕና መንፈስ በትብብርና በቁርጠኛነት መስራት ይቻላል ይላሉ። እነዚህ እሴቶች የስብስቡን አባላት ስሜት ያንጸባርቃሉ የሚሉት ሊቀመንበሩ አቶ አቤል ጋሼ እና ምክትል ሊቀመንበሩ ኡስታዝ ጀማል በሽር አብረውኛሉ። ወደ ውይይታችን እንመለስ። ኡስታዝ ጀማል፣ በተለይ በቅርብ ጊዜዎች ውስጥ እኔም ተከታትይ ያለሁኝ አንዳንድ የውጭ ሚዲያዎችን በአረብኛ የሚተላለፉ ዝግጅቶችን ወይም ደግሞ ስብሰባዎችን ወይም ወሬዎችን እየተረጎሙ ለኢትዮጵያዊ አድማጭ እንዲደርስ የሚያደርጉባቸው ስራዎች እንዳሉ አውቃለሁኝ። በአሁኑ ጊዜ ከዘር ጋር ተያይዞ በሃይማኖቱም በኩል የማራገብ እንቅስቃሴ ከውጭ ወደ ኢትዮጵያ ይገባል፣ የእስልምና ጽንፈኛነትን ወይም ደግሞ ጅሃዳዊነትን በኢትዮጵያውያን መካከል ለመዝራት ጥረት ይደረጋል የሚባሉ ንግግሮች አሉ። እርስዎ በቅርብ ይከታተሉታልና እንዴት ሆኖ አገኙት ይህን ሁኔታ? ለመሆኑ ምንድን ነው ተጽዕኗቸው? ይሄ መጨረሻ ላይ በተለይ የተነሳው በአጠቃላይ ሃይማኖትን እንደዚሁም ዘርን በተለይ ደግሞ ሃይማኖትን ለተለያዩ አጀንዳዎች የመጠቀም ሂደት በሁሉም በኩል ነው ያለው። ሀገራችን ላይ እዚህ አሁን ከተነሳው ማለት የአረቡ ዓለም ላይ በተለይ ከግብጽ ጋር የተያዘው ነው። እኔ ብዙን ስራ እየሰራሁ ያለሁትና በራሳቸው ታላላቅ የፖለቲካ ተንታኞች እዚህ አሜሪካም ያሉ ቱርክም ያሉ ሌሎችም አካባቢ ያሉ የግብፅን አንድ አካሄድ ተቃዋሚ ሆነው የራሳቸው ሰዎች ከሚመሰክሯቸው ጉዳዮች አንዱ በኢትዮጵያ ጉዳይ ላይ እነሱም በምንወያይበት ራሱ እኔ ራሱ እየተወያየው ባለሁበት ጊዜ አንዳንዶቹ ባለስልጣን እንኳን የሆኑት የመሰከሩት ነገር እስከ ዛሬ ድረስ አንዱ በጣም አስቸጋሪ የሆነው ነገር በኢትዮጵያ ተቃዋሚ አካል የሆነን ከሃይማኖትም ጋር በተያያዘ ይሁን ከዘርጋ በተያያዘ አቅፎ ሀገራችን ላይ ሰላም እንዳይኖር እንደዚሁም እነሱ የሚያስቡት የሆነ ከአባይ ወንዝ ጋራ በተያያዘ ምንም አይነት ፕሮጀክቶች ወይም ልማት ሂደቶች እንዳይካሄዱ መያዣ ይጠቀሟቸው እንደነበረ በደንብ ግልጽ ነው። ግን ይሄ ተርሞችን በምንጠቀምበት ወቅት፣ በአሁኑ ሰዓት ይሄ የቃላት አመራረጣችን ላይ በጣም አስቸጋሪ ሆነዋል። የእስልምና አክራሪ የምንለው የእስልምና አክራሪ ብቻ ብሎ በዛች ብቻ ላይ የሚሄድና የራስን ደግሞ የክርስትና አክራሪ የሚባል ካለ እሱን ሙሉ በሙሉ ቢና የማድረግና የመርሳት ነገሮች አሉ። ይቅርታ፣ አቶ ጀማል በእኔ ጥያቄ ውስጥ ያነሳሁት የአክራሪነትን ጉዳይ ሳይሆን ጽንፈኛነትን ነው ኤክስትሪሚዝም የሚባለውን ቃል ነው የተጠቀሙት። ይቅርታ እኔም ያው ቃሏን በጽንፈኛ በሚለውን ቀይረውና ጽንፈኝነት በሁሉም በኩል አለ። ጽንፈኝነት ማለት ምን ማለት ነው? የኔን አስተሳሰብ ማንኛውንም ሃይማኖትም ይሁን ፖለቲካም ይሁን ዘረኝነትም ይሁን እኔ በምፈልገው መልኩ ሰዎች ካልሆኑልኝ ብለን በጣም ከስድብ ጀምሮ እስከ ኃይል የምንጠቀምበትና የምንሄድበት አካሄድ ነው። ስለዚህ ይህን አካሄድ የሚሄዱ በሁሉም በኩል ይታያል። ግን አሁን ካነሳነው አንግል አብዛኛው አካባቢ የግብፁም ሆነ የአረቡ ዓለም ሙስሊም ከመሆናቸው አኳያ፣ አረብኛ ተናጋሪ ከመሆናቸው አኳያ ብዙ ሰዎች የሚያስቡት ሙሉ በሙሉ ከእስልምና ጋር ብቻ የማያያዝ ነገር ነው ያለው። ግን ከእስልምናም ውጪ ባሉ ነገሮች ፖለቲካውንም ዋናው የሚፈለገው ነገር መበጥበጥ ነው። ምንም ነገር እንዳይሳካ ቅድም ካልነው የተለያየ የልማት አቅጣጫ ጋር በተያያዘ እነርሱ ጥቅማችን ይጎዳል ብለው ባሉት ነገር ላይ ኢትዮጵያ ውስጥ ምንም ነገር እንዳይሳካ የሚሄዱበት ሂደት ነው። ስለዚህ ለምሳሌ ሙስሊም ያልሆኑ ተቃዋሚ አካሎች በሀገራችን ላይ እነርሱንም በዘር ወይም በሌላ በተቃዋሚነት ይረዱ እንደነበረ ኤርትራንም ጨምሮ ከግብጾቹ ጋር በተያያዘ ነው የተማርነው በዚህ ባሉት ተሞክሯችን ባጭሩ ማለት ነው። እኔ የምለው እንደ ኢትዮጵያውያን በአጠቃላይ ጽንፈኝነትን ስንዋጋ በጣም ጥንቃቄ ባለው ሁኔታ በማስረጃ ላይ የተመሰረተ እውነተኝነት ላይ የተመሰረተ የጅምላ አካሄዶችን በጣም የተጠነቀቀ አካሄድ አድርገን ከሄድን በእርግጠኝነት እናሸንፋለን ብዬ አስባለሁኝ። ምክንያቱም ብዙ ጊዜ ሌሎችንም እንደው ሳናስበው ተከላካይነት ውስጥ እና እንደዚሁም ደግሞ ለምን እገሌ እንደዚህ ይለኛል እሱም እንዲህ ስለሆነ ነው ብለን አንዳንድ ሰጣ ገባ ውስጥ የምንገባበት ትልቁና ዋናው ምክንያት የጅምላ መረጃዎች ናቸው። ምሳሌ ለመጥቀስ እንደ ሻሸመኔው የሻሸመኔው ጉዳይ በሚፈጠርበት ወቅት በጣም የተወሰኑ ሌላው ቀርቶ የሃይማኖት አባቶች የሚባሉ ሰዎች በተለያዩ የቴሌቪዥን እና የዩቲዩብ ቦታዎች ላይ ብቅ ብለው ይህ ጥቃት በክርስቲያኖች ላይ ብቻ ወይም በዚህ ዘር ላይ ብቻ ያነጣጠረ ነው ይሉናል። ግን ደግሞ እውነት አሁን በምናይበት ወቅት ዘር በኩል ኦሮሞ በጣም ብዙ የሞተበት ከሃይማኖት በኩል በጣም ብዙ ሙስሊሞችም ንብረታቸው የተጎዳበት ሆኖ እናገኘዋል። ስለዚህ በዚህኛው ሳይድም ጠረፍ የረገጠ የሆነ የጅምላ ፍረጃ መኖር ያንን የሙስሊሙን አካል ምንም የሌለበትን ሩቅ ያለውንም ውጩም ያለውንም ሊያስኮርፍና ሊያስቆጣ ይችላል በሚል ጥንቃቄ የተወሰደበት አካሄድ አይደለም እና ያ ሊስተካከል ይገባል። እንደዛው በሙስሊሙም በኩል እንደዛው በጣም በሚገርም ሁኔታ ይህንን መልስ ለመስጠት በሚመስል መልኩ አሁን ያለውን የዘርና የሃይማኖትን ተኮር ጥቃትንም አይደለም ብሎ ዲናይ እንዲያደርግ ያደርገዋል ወይም እንዲከላከል ያደርገዋል። ስለዚህ የዚህ ነገሮች መፍቻው ምንድን ነው? ሁልጊዜም እውነተኝነት፣ ሁልጊዜም ትክክለኛ መስካሪነት የህይወታችን መርህ ካደረግ ነው ከዛ በኋላ ትክክለኛውን እናውቀዋለን። ሌላው ቀርቶ በፐርሰንት ማስቀመጥ እንችላለን። ጽንፍ ጽንፍ ነው። ጽንፍ ከለር የለውም። ጽንፍ ሃይማኖት የለውም። ጽንፍ ቦታ የለውም። በማንኛውም ሁኔታ ጥቃት ሲፈጸም ክርስቲያን ወገኖች ሲጎዱ መቆም አለብኝ። በዘርም በኩል የምንጠያየቅበት ከዘርጋ ነገሮችን ሁሉ እያያያዝን የማን ፖለቲካችንንም ሆነ ምኑንም ከዘርጋ የማንቀኝበት አካሄድን ከችሎታ ጋራ ከጥቅም ጋራ አገር ላይ ልማት ከማምጣት አኳያ ከመሳሰሉት ነው ሊታዩ የሚገባው። ስለዚህ በተቻለ መጠን እኔ ሁልጊዜ በሚዲያ ላይ በተለይ ጥንቃቄ እንዲደረግ የምፈልገው ብዙ ጊዜ የጅምላ አካሄዶች እንደዚህ ብሎ የሆኑ ሰዎች ይሄ አንዱ ቅድም ያልነው የፖለቲካም ይሁን የሃይማኖት የመሳሰሉት ጥቅምን ያስገኝ መስሏቸው የሚያደርጉት ነገር ነው። ግን ሁሉንም ይጎዳል በመጨረሻ ስለ ግብፅ አሁን ስለአነሳ ጋ የመጨረሻ አደርጋ አጼ ዮሐንስ ላይ አጼ ዮሐንስ እና ሙስሊሞች በጣም ጥሩ ያልሆነ ሁኔታ ላይ በነበሩበት ጊዜ የግብፁ ጦር በአስራ ስምንት ሰባ አምስት እና በአስራ ስምንት ሰባ ስድስት ኢትዮጵያን ሊወር ገብቶ ነበር። ሁሉም ከዛ በኋላ ኩርፊያውን ትቶ አንድ ላይ ሆነው መጥቷቸው ይላል። በጣም የሚገርም ታሪክ ነው እና ያንን እንደ ማርያም እኔም እዚሁ ትርጉሜ ላይ ተጠቅሚዋለሁ። ስለዚህ ይሄን ባህላችንም ነው ልናመጣ የሚገባው። ከዛ ውስጥ ደግሞ ያለውን የመኮራረፍ ሂደት ለምን ነበረ ከሃይማኖት ጋር ነው ወይስ ከዘርጋ ነው ወይስ ከምንጋ ነው የሚያያዘው? በደንብ ታሪክ የሚያጠኑት ሰዎች አጥንተው ጥቅም ያለውን ብቻ ከዚህ በኋላ ወደፊት ልንሄድበት የምንችላቸው ብቻ ቢያጎሉ እና ቂም በቀል የብቀኝነት በልጬ ሊሂድ ወይም አሸናፊ እኔ ነኝ የሚሉ አካሄዶችን በሙሉ የገታ አካሄድን እንዴት ነው የምንሄደው? ከሁሉም በኩል ጥሩና መጥፎ ጎን አለ። ስለዚህ እኔ መጥፎ ጎኑን ብቻ እያጎላሁኝ የመሄድ አባዜንን እንዴት ነው ማስቀረት የምችለው? ጥሩ ጎኖችን ብቻ እያጎላ የጋራ ደስታን መደሰት እየቻልኝ ለምንድን ነው ቁስሎችን ብቻ እያመጣን አንዳንድ ጊዜ ሀገራችንን ቁስል በቁስል እንደሆነች ምን ስላል ይህን ነገሮችን በሙሉ ማጥራትና ማጽዳት የምንችለው እንደዚህ አይነት አሁንም አንተም የያዝከው ቆንጆ ውይይቶች መበርከት ሲችሉ ነው። ይሄ ነው የሚታየኝ። አመሰግናለሁ። ስላረዘምኩ ይቅርታ። ገን አመሰግናለሁኝ። ኡስታዝ ጀማል መቼም ያስተላለፉትን መልእክት አድማጮች በሰከና አእምሮ ያዳመጡታል ብዬ ይሰሙታል ሳይሆን ያዳምጡታል ብዬ አምናለሁኝ። ወደ አቶ አቤል ጋሼ ከመዞሬ በፊት ግን አሁን ይህንን ሀሳቦን እርሶ ሰንዝረዋል፣ እንደ አንድ የዚህ ውይይት ተሳታፊ። እንደ ድርጅት ግን እንደ ኢትዮጵያ ሰላምና ልማት ማዕከል መሪነቶ በድርጅት ደረጃ ተግባራዊ እንዲሆን ይሄ የምታደርጉት ጥረት ምንድን ነው? አዎ፣ ከዛ ውስጥ አንዱ ጥረት ይሄ ነው። አሁን እኔና እናንተ አንድ ላይ ቁጭ ብለን እኔና አቤል ተመሳሳይ የሆነ ጋሼ አቤል በጣም ማከብረው የሚወደው ጓደኛዬ ነው፣ እና ከስራ ባልደረባነት ውጪ ማለት ነው። ለምሳሌ ባለብን አላማ ላይ ባለብን ባሰመር ነው አላማ ላይ የቁርአን አንቀጽ አምጥቼ ኮት ሳደርግ ደስ ይለዋል፣ በጣም ደስ ይለዋል። ምክንያቱም ሙስሊም ስላመጣው የሚል የሆነ የጥላቻ የመሳሰሉት አይነት ልብ ውስጥ ስለሌለ ማለት ነው። ዋናው ጥሩ ነገር መሆኑ ላይና ያንን የምንፈልገውን ነገር የሚያሳካ መሆኑን እንጂ የሚያየው እኔም እንደዛው ከመጽሐፍ ቅዱስ ላይ ኮት አድርጎ የኛን የሀገራችንም ይሁን ይሄ ለድርጅታችን የሳልነውን ነገር የሚያሳካ ነገር በጠቀሰ ቁጥር ደስ ይለኛል። እንደውም አንዳንዴ ሼር እንደራረጋለን። ስለዚህ ሰዎች አሁንም በዛ መልኩ እንዲሄዱ ነው እኛ እየሰራን ያለ ነው። ውስጣችን በፊት በጣም ከተለያዩ ሌሎች አመለካከቶች ጋር ግንኙነት የነበራቸው ነገር ግን በጣም የሰላም ደጋፊ የሆኑ ወንድሞች፣ እህቶች አሉ። ስለዚህ ከዛ እነሱ ከተማሩትና ካላቸው ልምድ ለእኛ ድርጅት አቃፊ የሆኑ ነገሮችን ሁሉ እንሰራለን። ከዛ ውስጥ ሌላው በጣም ወሳኙ ነገር ደግሞ እንዳልኩት የእድገት የሚለውን ፓርክ። በመርዳት ላይ በጣም አብረን እንሰራ እንረዳም። እንደዛው ማንኛውም ሰው ችግር ያለበት የሚል ኢትዮጵያዊ የሚል እንጂ የምንረዳው ዘር ወይም በፖለቲካ ወይም በእንትን ካታጎራይዝ አርገን ወይም አንዱ አንዱን አካል ወስነን አይደለም እና ይሄም አንዱ ተግባራዊ ከምናደርግባቸው ነገሮች ነው። ቅድም ያነበብክልን የኛ መግለጫ እንደዛው በዚህ ጉዳይ ላይ እንደዛ ከፍረጃ ከተወሰኑ ዲቴሎች የተጠበቀ ነው በጣም ዝርዝር ነገር ውስጥ ሳይገባ ግን ዋና ሰላምንና እድገትን በሚያመጣ መልኩ እንዴት ነው ሰዎች በመልእክታችን የምናደርሰው ያንን በጣም በተጠነቀቀ አንዳንዴ በጣም የሚገርምህ በሆኑ ሀሳቦች እየተወያየን በስራ ላይ ዛሬ እኔ ትክክል ነኝ ብዬ ስሟን ገትለት የነበረውን ጉዳይ አድሬበት መጥቼ አይደለም አቤል አንተነህ ትክክል ብለዋለሁ። እሱ ደግሞ አይደለም ጀማል አንተነህ ትክክል ብሎ ወደ እኔ ሀሳብ አድረን እንመጣና እንደገና ክርክሩ ወደሚቀየርበት እንዲህ አይነት አይቼ አላውቅም የትም ቦታ። ስለዚህ እንዲህ አይነቱን መንፈስ ለሁሉም ኢትዮጵያውያን ማድረስ ብንችል፣ መነሻ ላይ እንዳልኩት አንድ የሚያደርጉ ነገሮች በጣም ብዙ ናቸው፣ ከሁሉም በላይ። ስለዚህ እነዛን መጀመሪያ አሟጠን ብንጠቀም በእርግጠኝነት ለመለያየት ጊዜ አናገኘ እና ይሄ ነው ፋውንዴሽኑ ኛ እስቲ ወደ አቶ አቤል ጋሼ ደግሞ ልዙርና ለእርሶ ድሉን ልስጦት የሚጨምሩት ካለ በጣም አመሰግናለሁ ወንድሜ ኡስታዝ። እንደምታየው ከመጽሐፉም ጠቅሶ የሰውን ሰብአዊነትንም ፍቅርንም ሁሉንም አይነት ለኢትዮጵያ የሚበጀውን ነገር ስላስተማረ በዚያ ላይ መጨመር ሊያስቸግር ይችላል። ሆኖም አብረን በመጣንበት በጋራ በተቀመጥንባቸው መድረኮች የሆነው ነገር ይሄ ነው። እኔ ኡስታዝ በጣም አከብረው። ኢትዮጵያዊ መልኩ ምን አይነት ይመስላል ብትለኝ፣ ኡስታዝን ይመስላል ነው የምለው። ስለ ውስጠት ውበቱ ነው፣ ውስጡ ውበቱ እንደዚህ ነው። እንዴት አድርገን ሰላምን አጥምተን የምንኖርበትን መንገድ አንድም ኢትዮጵያን እንዳየ ነው በአረብ ዓለም እንደሚያደርገው ስራ በምናየው በደሞ ደግሞ ተቀምጠን ትህትናው የኢትዮጵያዊነትን የሚገልጽ ለኢትዮጵያ የታመነ ነፃነትን የሚያከብር ሰዎችን የሚያከብር መልክ ስላለው ኢትዮጵያዊ መልክ አለው። ስታዝላለሁ ከእንደነዚህ አይነት ሰዎች ጋር ተቀምጠህ ስትሰራ የኢትዮጵያ ተስፋ ይለመልምልሃል። ተስፋ የሚለመልመው እውነተኛውን ኢትዮጵያዊ ቀርበህ ስታየው ያ ዘጠና ዘጠኝ ፐርሰንት ያልኩት መቶ ሚሊዮኑ ኤሊቱን ተማርኩ ብሎ የሚበጠብጠውን ትተስታዋጣውቆ ትሁት ቅን መልካም ኢትዮጵያዊ ነው ያለው ተጋግዞ ተባብሮ የሚበላ ኢትዮጵያዊ ነው ያለው። ይሄንን ካልኩ ዘንዳ እንግዲህ ሀገራችን የሚያውቁትን ነገሮች የምንወጣባቸው ልምድን የምንችለው እውነቱን ስናማ እውነትን ወቃት እውነቷ ነፃ ታወጣለች ይላል መጽሐፍ እና እውነት ነች ነፃ የምታወጣ እውነታው ደግሞ እንደ ሰው የኖርንባቸው ማለት ሰው ክቡር ነው። ወደ ስጋዊ ባህሪ ወርዶ ሌላውን ሰው ሊገልጽ ሲነሳ ከሰውነት ክብር ከሰውነት ማንነት ከሰውነት መልክ ወርዷል ማለት ነው እና ክቡር ወደሆነ ወደ ሰውነት ማንነት ልንመጣ ያስፈልጋል። ከዚህ ፕሮግራም በፊት እኔና ውስታዝ ቃላት ስንለወጥ ነበርና እንደው አንድ ደስ የሚለኝ ነገር አለ ሀዲዝ በሚባለው የእስልምና መጽሐፍ የታሪኮች ስብስብ ወይም ነቢዩ መሐመድ ተናገሯቸው የተባሉ ንግግሮች ያሉበት ስብስብ ውስጥ ነው እና እዚያ እኔ እኮ ኡስታዝ እኔ እዚያ ላይ አንድ ንግግር አለ ደስ የሚለኝ አልኩት። ምንድን ነው አለኛ። ከውጩ ጀሃድ ይልቅ የውስጡ ጀሃድ ይበልጣል የሚል ነገር አለ። እሱን ወደዋለሁ፣ ደግሞም ስለምወደው ነው እና እዚያም ላይ የተሰጠውን ትንታኔ ወደዋለሁ አልኩት እና እንግዲህ፣ ምንድን ነው የውስጥ ጅሃድ ማለት? ህደህ በውጭ በጦር ተዋግተህ ጠላትህ ጋር ከምታደርገው በውጭ ከምታደርገው ጦርነት ይልቅ ልብህ ውስጥ ያለውን ፈተና የምታሸንፍበት ትግልህ ያ ውስጥ ያለው ራስን የምታሸንፍበት ጅሃድ ነው የሚበልጠው የሚል ነው ስለው፣ ልክ ነው በጣም እንደውም፣ አለና እንደምታውቀው፣ በዚህ ሙያም ደግሞ የረቀቀ እውቀት አስተማሪም ስለሆነ ነቢዩ መሐመድ ከጦርነት ሲመለሱ አሁን ከትንሹ ጅሃድ መጣን ወደ ትልቁ ጅሃድ እንመለስ ብለዋል አለኝ። ይሄ ትልቅ ነገር ነው። ትልቁ ጅሃድ ምንድን ነው? ራሳችንን አሸንፈን ለስርዓት አስገዝተን ለሰላም ለፍቅር አስገዝተን እውነተኛ የከበረ የሰውነት መልክ የምንይዝበትን አካሄድ የምንፈልግበት አካሄድ ማለት ነው ትልቁ ጃሀድ። እና ይሄንን አይነት እውቀቶች የምንከፋፍልበት መድረክ ያፈራ ነው። እንደ ኢትዮጵያዊ፣ እንደ ከበረ ሰው አይን ላይን መታያስ እንችል። ይሄ ደግሞ የዚያ የሚሊየኑ ህዝብ ባህሪ ነው። አዲስም ነገር ልምፈጥርለት አይደለም፣ እንዲህ ተከባብሮ ተሳስቦ የሚኖር ህዝብ ነው፣ እና ይሄንን የማምጣት ነገር ማድረግ አለብን ነው። ሌላው እንደዚሁ ደግሞ አሁንም ደግሞ ልናስበው በራሳችን ማህበረሰብ ውስጥ ያለው ልናስበው የሚገባና ወደ ልዕልና የሚያወጣ ወደ እውነተኛ ሰላም የሚያሸጋግረን ነገር ለዘመናት ያካበትናቸውን መንፈሳዊ እሴቶች እንደገና ልንመረምራቸው ያስፈልግ ደቡብ አፍሪካ ክቡር ኔልሰን ማንዴላ ወደ ከእስር ቤት ለሀያ ሰባት ዓመት ታግለው ወጠው ለሀገራቸው የሰላምን መንገድ ሲያስቡ ብዙ ነገር ውስጥ አሳልፈዋል። ከወጡ በኋላም ደግሞ ሀገራቸውን ወደ እውነተኛ ሰላም እንድትሄድ ሲሞክሩ የትሩዝና ሪኮንስሊሽን ኮሚቴ ከተቋቋመ በኋላ በዚህ አይነት ሀገራቸው ወደ ሰላም የምትሄድበትን መንገድ ይፈልጉ ነበር። የእውነትና እና የእርቅ ኮሚቴ ማለት ነው። እሱ ነው። አዎ። እና እሱን በመስፈው በሄዱበት ጊዜ ካደረጓቸው ነገሮች አንዱ የሀገራቸውን መሰረታዊ የሆኑ ሰዎች ለሰዎች ተግባብተው የሚኖርባቸውን መንፈሳዊና ሶሻል ካፒታል የሚባሉት ሶሻል እሴቶችን እነዚህ መንፈሳዊ እሴቶችን፣ ማህበራዊ እሴቶችን ከፍ አድርገው አጉልተው እንዲጠቀሙ አድርገዋል። ዴዝሞንድ ቱቱ አይነት ታላላቅ አባቶች በዚህ ሀገር ሲመክሩ ማለት ነው። ከነዚህ ቃላቶች ውስጥ አንዱ የሚማርከኝ ኡቡንቱ የሚሉት ቃል አላቸው። ኡቡንቱ ማለት አንተ በእኔ ውስጥ አለህ፣ እኔ በአንተ ውስጥ አለሁ እንዲል የመተሳሰብን፣ የመከባበርን፣ የመግባባትን መንፈስ በመካከላቸው ያን የጠቡን መንፈስ አርቀው፣ በፍቅር በሰላም የሚተያዩበትን መንገድ የአይት ማያት ችለው ነበር። በእርግጥ ዛሬ እነሱ እንደኛ አሁን ጠበንጃ አንስተው የሚዋጉበት ዘመን አልፎ ስለ እድገት ያስባሉ። ኤች አይቪን ለመቀነስ ይታገላሉ። ስለ ሌሎች ጉዳዮች ላይ ያስባሉ። በእርግጥ የራሳቸው የድህነት ችግሮች ሊኖሩ ይችላሉ ግን እኛ ዛሬ እርስ በርስ የምንለብ የነበርንበትን መካ ጦርነት ደግሞ አልፈውታል፣ እና ከነዚያም ልንማር ያስፈልጋል። ተመሳሳይ ሌሎች ሀገሮች እንደ ጋና አሁን ወደ እድገት ጎዳና የሄደች ትልቅ ሀገር ናት። እንደዚሁ የተመሳሳይ አይነት ፕሮግራሞችን ቀርጸው አድርገዋል። ስለዚህ በመካከላችን ያለውን ጥቂት ልዩነቶች፣ በተለይ ደግሞ እንክርዳድ የሆነ አስተሳሰብ አመጣው በመካከላችን የዘሩትን የዚህን የስንዴ ህዝብ ባህል ለማጥፋት የሚታገሉትን መዋጋት አለብን። ይህን ደግሞ የምናደርገው እውነቱን ስናማክል ነው። ጽንፈኞች የኢትዮጵያያንን ማንነት አይወስኑትም። ይሄንን እንዳልኩትኝ ከመንገድ የወጣ አስተሳሰብ አመጠው የኖረውን አብሮ የመኖር የመተሳሰብ ባህል የማጥፋት የሞክሩት የጨለማው መንፈስ ነው የያዙትን ከሁሉም አቅጣጫ አንድ አይነት ብቻ አይደለም፣ ከሁሉም አቅጣጫ ልንዋጋቸው የሚያስፈልግ ነገር ነው። ይህ ደግሞ ይሆናል። ለምን ህዝቡ ጠንካራ ነው። የመኖር የመግባባት የፍቅር ባህል አለው። ሀገራችን በሰላም ድባብ ላይ እንደገና ተቀምጣ እንደገና ተሳስበን ተፋቃቅረን ሀገራችንን የምናይበት ዘመን ሩቅ አይሆንም የሚል ጽኑ የሆነ ተስፋ አለኝ የድርጅታችን ተስፋ ይሄ ነው ቅድም እንዳልኩት በእኔና በጀማል መካከል ያለው መፈቃቀር መተሳሰብ እንደ ወንድማማችነት ከተለያየ እምነት ብንመጣ ከተለያየ አካባቢም ብንመጣ ኢትዮጵያዊነታችንን አማክለን ለሀገራችን እንደሚገባን አብረን ቁመን እንሰራለን ያልነው ጽኑ መንፈስ የሙሉ ኢትዮጵያዊ መንፈስ ነው ይህንን ተጋርተን አብረን እንደምንከብር በጣም ተስፋ አድርጋለሁ እጆቿን ወደ እግዚአብሔር የምትዘረጋ ኢትዮጵያ አሁንም ለዘላለም ትኑሩ አመሰግናለሁ መቼም አንዳችሁ ክርስቲያን ከቁርአን እየጠቀሰ ሙስሊም ከመጽሐፍ ቅዱስ እየጠቀሰ እንደዚህ አይነት ውይይት ስታካሂዱ በእውነት ከተለያዩ እምነቶች የመጣችሁ አትመስሉም። እና በመካከላችሁ ያለውን መግባባትና መተሳሰብ እውቀትም ጭምር እምነቶቹ ውስጥ ያለውን እውቀትም ጭምር ያላችሁን የሚያንጸባርቅ ነው። ውይይታችሁ ከዚህ ከእናንተ ስራ ከኢትዮጵያ የሰላምና የእድገት ማዕከል ስራዎች እንደዚህ በማግባባት በማገናኘት ውይይት በማስፋት ከምታደርጓቸው ስራዎች በተጨማሪ በአካልም የምታግዟቸው የምትረዷቸው እንዳሉ ሰምቻለሁኝ አውቃለሁኝ። እንዴት ነው የምታገኟቸው? ያንን በምን ሁኔታ ነው እርዳታችሁን የምታካሄዱት? ለማን ለማን እስካሁን ድረስ በምን ሁኔታ ድጋፍ ሰጣችኋል? በሌላ ዝግጅት ደግሞ የአቶ አቤል ጋሼንና የኡስታዝ ጀማል በሽርን ቀሪ ሐሳቦች ይዤላችሁ መለሳለሁ። የኢትዮጵያ የሰላምና የልማት ማዕከል መሪዎች ናቸው። ለዛሬ ላመስግናቸውና ንግግራችንን ዜና ይታ ወደ ተከታዩ ዘገባ እንለፍ። ከደቡብ ክልል የሚቀርቡ የክልልነት ጥያቄዎች እልባት እንዲያገኙ ክልሉን እየመራ ያለው ብልጽግና ፓርቲ በወጥ እቅድ መመራት፣ ከህዝብ ጋር ነፃ ውይይት ማድረግና ህዝቡን አሳምኖ የሚመራ አመራር ማዋቀር ይገባዋል ሲሉ ምሁራን መክረዋል። የክልል አደረጃጀት ጉዳዮችን የፌዴሬሽን ምክር ቤት እያጠና መሆኑን የፌዴሬሽን ምክር ቤቱ አፈ ጉባኤ አቶ አደም ፋራ መግለጻቸው ተዘግቧል። ዮናታን ዘብዲዮስ ከሀዋሳ ተጨማሪ አለው በክልል ተደራጅተን የራሳችን ድል በራሳችን እንወስናለን በሚል በደቡብ ክልል የሚነሱ የህዝብ ናቸው የሚባሉ አያሌ የክልል ጥያቄዎች በተገቢ ሰዓት ተገቢ ምላሽ አልተሰጣቸውን በሚል ምሬት ከጥያቄነት አልፈው የሰላም እጦት ምንጭ መሆናቸውን ምሁራን ይናገራሉ። በተለይ በአገሪቱ ታይቷል ከተባለው ለውጥና አዲስ ጠቅላይ ሚኒስትር መሾማቸውን ተከትሎ ቀደም ሲል በኃይል ታፍኖ የነበሩ እነዚህ ፍላጎቶች በተሰጠው ነፃነት ፈንድተው ወጥተው በተለይ 14 ዞኖች በሕገ መንግስቱ መሠረት ጥያቄው ካልተመለሰም በማለታቸው ጉዳዩ የክልሉን ፖለቲካዊ ማኅበራዊና ኢኮኖሚያዊ ሁኔታዎችን እየተቆጣጠረው እስሩ ይከራከራሉ። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ባለሙያ የሆኑት አቶ ዳያሞ ዳለ ከሰሞኑ የወላይታ ክስተት በመነሳት የመደራጀት ጥያቄ ስለምን ችግር ሆነ የሚለውን ተናግረዋል። ያለ የሰላም እቶት የሚያሳየው ነገር ምንድን ነው? መጀመሪያ ድሮ በሂደን የሚባለው አሁን ብልጽግና ፓርቲ የሆነው ድርጅት እኚህ ችግሮች እንዴት እንደሚያስተናግድ ወጥ የሆነ ፕሮግራም የለውም፣ ውሳዊ መግባባት የለውም። ጥያቄውን ያነሳው የዞኑ የወላይታ ዞን አመራር ያው የብልጽግና አባል ናቸው ምንድን ነው የሚያሳየው የርዕዮትና የተግባርም የአሳሰብም አንድነት አለመኖሩ ነው የሚያሳየው በደቡብ ክልል የሚቀርቡ የክልል ጥያቄዎች እልባት እንዲያገኙ ክልሉን እየመራ ያለው የደቡብ ክልል ብልጽግና ፓርቲ በወጥ እቅድ መምራትና ከህዝብ ጋር ነጻ ውይይት ማድረግ እንዲሁም ህዝቡን አሳምኖ የሚመራ አመራር ማዋቅር ያስፈልገዋልም ብሏል ከእሱ ጋር የተደረገ አልመሰለኝም። ኦፊሻል የሰማነው ነገር የለም። ሊደረግ ኖሮ የህዝብ ተወካዮች ናቸው እና ለህዝቡ የመግባባትን ማስረት ይችሉ ነበር። ችግር ሲፈጠር በምላሽ የመስጠት አይነት ነገር ስለሆነ ነው። መልካም። ከዚህ ጋር በተያያዘ የሚደረጉ እንቅስቃሴዎች አሉ፣ ወላይታ ብቻም ሳይሆን ሌሎች አካባቢዎችም እና እሱንስ እንዴት ነው የሚያዩት? ዳያሞ የደቡብ ክልል ብልጽግና ፓርቲ አቋም ሊፈተሽ እንደሚገባም ተናግሯል። በደቡብ ክልል ወደ አስራ አራት የሚደርሱ ዞኖች በክልል እንድራጅ የሚል ጥያቄ አቅርበው ለፌዴሬሽን ምክር ቤት የተመሩም አሉ ወይም ተመርተዋል። የደቡብ ክልል ሰላሙ ተመልሶ ድሮ ወደነበረበት ወደ ልማታዊ እንቅስቃሴ እንዲመለስ ምንድን ነው የዚህ ከዚህ ችግር በምን አይነት መልኩ ነው ሊወጣ የሚችለው? ምንድነው መውጫው? በነኝታ እንግዲህ ፕሪንሲፕሉ አለ። አሁን ሁሉም ሲጠይቅ ምንድነው እንኳን የክልልነት ህገ መንግስቱ እንግዲህ መገጠልን ድረስ ነው የሚፈቅደው። ስለዚህ የመብት አነሳ መከልከል የሚባልም ነገር የለም። ያው ማስፈጸም ነው። እሱ የጠየቀው ለምትለው ግን ህዝብ በደንብ ከዳርጋ ዩኒቨርሲቲ የሶሻል አንትሮፖሎጂ መምህር ረዳት ፕሮፌሰር እዮ ባጫ መንግስት በህዝብ ፍላጎት ላይ የተመሰረተ ውሳኔ ማስተላለፍ አለበት ብሏል። መንግስት ህዝብ ጥያቄን እየሰማው እያልሰማው ነኝ ለመፍታት ጊዜ ፈልጋለሁ ነው ብለው ጥናትን እያስጠና ነው ያለው እኔ ይህ ነገር ጥሎ መስመር ይዞ ክልል ለጥያቄ የሚሰጠኝ ብሎ ሲሉ፣ መንግስት በዛ ማዕከል ላይ ማድረግ የነበረበት ከላይ ማጥናት የለበት ማጥናት የለበትም ማስጠናት የለበትም። የተወካዮችን የህዝብ ድምፅ መሆኑ አለመሆኑም እዛ ፌዴሬሽን ምክር ቤት ያሉ ሰዎችን ማስፈረም አለበት። መንግስት ይህንን የፖለቲካ ጥያቄ ተከትሎ ተጨማሪ የሰው ህይወት እንዳይጠፋም መጠንቀቅ እንደሚገባም ተናግሯል። በደቡብ ክልል የሚነሱ የክልልነት ጥያቄዎች የሚመነጩት ተጨማሪ ድጎማ አገኛለሁ ከሚል የኢኮኖሚ ጥቅም ፍለጋ ነው ብለዋል። የወላይታ ሶዶ ዩኒቨርሲቲ መምህር ረዳት ፕሮፌሰር እዮባጫ ሶስት ወረዳ ያለውም ሀያ ሺህ ሰው መቶ ሺህ አምስት መቶ ሺህ የያዘው ሁሉም ይጠይቃል ማለት ነው ለማኔጅ ብሪቲንግ ያስ ያስቸግራል ግምት ውስጥ የሚገቡ ነገሮች አሉ ኢኮኖሚክ ነገሮች ይገባሉ ህዝብ ቁጥሩ ይገባል ወረዳ ብዛት ይገባል የሚያገኙት መተዳደሪያ ገንዘባቸው ለሀገሪቱ የሚያቀርቡት ሪሶርስ መጠን ይገባል ብዙ ነገር ግምት ውስጥ ገብቶ ነው እንግዲህ ዝም ብለህ አታረግም አንድ ነገር የሚሰጥም ክልል እና ስለዚህ ይህን ለማድረግ ለአስራ አራቱም ክልል መስጠት ይከብዳል ግን በፈቃደኝነት የተመሰረተ የዞኑ አመራሮች ከክልል ጥያቄ ጋር በተያያዘ ከፌደራልና ከደቡብ ክልል መንግስት ጋር ቅራኔ ውስጥ መግባታቸውን የሚናገሩ የወላይታ ብሔር ተወላጆች አሁን በወላይታ ዞን የተፈጠረውን ሁኔታ መንግስት የወላይታ ህዝብ ጥያቄን ለማፈን የሚያደርገው ጥረት ነው ሲሉ ለቪኦኤ በሰጡት አስተያየት ከሰዋል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳ በበኩላቸው ከዚህ በፊት በነበረው ስርዓት ለዘመናት በኃይል ተከልክሎ የቆዩ የህዝብ ጥያቄዎችን ለመፍታት እንጂ የህዝቡን ጥያቄ ለማፈን የለውጥ መንግስት አይሰራም ብለዋል። ህዝብ ጥያቄ ፍትሐዊ ጥያቄ ነው። የህዝቡ ጥያቄ መንግስት አዳምጦ ለመመለስ እየሰራ ነው። በዚህ ጥያቄ ሽፋን ግን ሌላ ሴራ የሚሰሩ ኃይሎች አመራሩን እየተጠቀሙ አመራሩን የነሱን ተልእኮ ተቀብሎ እያስፈጸመ የህዝቡ ጥያቄ በአንድ በኩል በግጭት ምክንያት ከመንግስት ጋር ተባብሮ ተደጋግፎ ባለመስራት ምክንያት ጥያቄው እንዲጓተት ወደኋላ እንዲሄድ ለማድረግ ህዝቡ ብስጭት ውስጥ እንዲገባና ከመንግስት ጋር እንዲጋጭ ለማድረግ ታስቦ ተጠንስሶ የሚሰራ ስራ ነው። መቀመጫውን በሰሜን አሜሪካ ያደረገው ኦሞ ኢትዮጵያ አንድነትና ፍትሕ ማዕከል ለአሜሪካ ድምፅ ራዲዮ በላከው ሁለት ገጽ መግለጫ ባለፉት 27 ዓመታት ውስጥ የነበረው ስርዓት ያሰረጸው የዘርና የቋንቋ ፖለቲካ ከአገራዊ አንድነት ይልቅ ልዩነትን ሰብኮ ጽንፈኝነትን አንግሷል ሲል ይከሳል። ኢትዮጵያ ከኢህአዴግ አገዛዝ ተላቃ የተሻለ ለውጥና የሽግግር ሂደት ከጀመረች ሶስት ዓመታት እንደሞላት የሚጠቅሰው ይኸው መግለጫ ለውጡን የማይፈልጉ ያሏቸው ቡድኖች ለውጡን ለሀገራዊ ግንባታና ለጥሩ ነገር መጠቀም ሲገባቸው በሃይማኖትና በዘር በመከፋፈል ግጭት በመቀስቀስ የሰው ሞትና የንብረት ውድመት እንዲከሰት አድርጓልም ብሏል። በወላይታ ዞንም ይኸው ጽንፈኛ ቡድን ቀስ በቀስ ስር በመስደድ ወላይታ ብቻው እንዲደራጅና አብሮ ከኖረ ህዝብ ጋር እንዲጋጭ በማድረግ ብቻውን ይደራጅ የሚል ሀሳብ እንዲጎላ አድርጓል ብሏል። የኦሞ ኢትዮጵያ አንድነትና ፍትህ ማዕከል ለአንድነትና ለፍትህ የሚሰራ ድርጅት እንደመሆኑ ማንኛውም ህገወጥና የአመፅ ተግባርን አጥብቆ ያወግዛል ብሏል። መንግስት ሁኔታውን ለመቆጣጠር እጅግ የዘገየና ነገሮችን ከቁጥጥር ውጭ እስኪወጡ በመጠበቁ ጉዳዩን ያወሳሰበ እንደሆነ ብንገነዘብም፣ አሁን ግን ህግ ለማስከበርና የዜጎችን ሰላም እንዲሁም ደህንነታቸውን ለማስጠበቅ የጀመረው እርምጃ በጥንቃቄ እና ኃላፊነት በተሞላበት መንፈስ አጠናክሮ እንዲቀጥል ማዕከሉ ጠይቋል። ይህ በእንዲህ እንዳለ የክልል አደረጃጀት ጥያቄዎችን የፌዴሬሽን ምክር ቤት እያጠና መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደንፋራ መግለጣቸውም ተዘግቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም አመሰግናለሁ። ዮናታን ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ክቡራትና ክቡራን አድማጮች ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ ያስተናገድኳችሁ ሰሎሞን አባተ ነኝ። ከእኛ ጋር ስላመሻችሁ ከልብ አመሰግናለሁ። እባኮ እባኮ ራስዎን ዘወትር ያለመዘናጋት ከኮሮና ቫይረስ መጠበቅ እንዳለቦ እያስብ ያስታውሱ። ሰላም ጤና ይስጥልኝ። ደህና